ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 5 2011 ዓ.ም ምሽት ዝግጅታችን ጀመረ። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። አስተናጋጆቻችሁን ያዳነ ፍስሐዬና ጤና ይስጥልኝ። እኔም ሰለሞን ክፍሌ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን። አድምጡ ለትግል ለፖለቲካ ለዲሞክራሲ ኢትዮጵያ ውስጥ ጊዜያቸውን ሕይወታቸውን የሰጡ ሰዎች ከምሽጋቸው ወጥተው ከእስር ቤት ወጥተው ከስደት ተመልሰው በጋራ ከመቶ በላይ ፓርቲዎች የተፈራረሙበት ስለሆነ አንደኛ ያልተደገመ ታሪክ ነው። ሁለተኛ የሁላችሁን የትግል ውጤት ነው እና በልኩ ሊወደድ በልኩ ሊነገር ይገባል። ጠቅላይ ሚኒስትር አብይ አህመድ በተፎካካሪ ፓርቲዎች መካከል ዛሬ ስምምነት ሲደረግ ካደረጉት ንግግር የተቀነጨበ ነበር። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። የፈረንሳይ ኤቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ላይ ተከስክሰው 157 ሰዎች ያለቁበት አይሮፕላን የበረራ መረጃ ሰብሳቢ ቋትን ወይም ጥቁር ሳጥንን ማጥናት ጀምረዋል። በአደጋው ከሞቱት ሰዎች መካከል 30 የሚሆኑ ሀገሮች ተወላጆች እንደሚገኙባቸው ታውቋል። ኢትዮጵያ ላይ የተከሰከሰው ቦይንግ ማክስ 8 ጄት አይሮፕላን አይነት የሆነ የላየን አየር መንገድ አይሮፕላን ባለፈው ጥቅምት ወር ኢንዶኔዥያ ላይ በተመሳሳይ መንገድ ተከስክሶ 189 ሰዎች ማለቃቸው አይዘነጋም። የዩናይትድ ስቴትስ ፌዴራል ኤቪዬሽን አስተዳደር ቢዘገይም እንኳ መላ የማክስ ጀት አውሮፕላኖች ወዲያውኑ ከበረራ እንዲታገዱ ትላንት አዟል። ከአሜሪካ በፊት ከሰላሳ በላይ የሚሆኑ ሀገሮች ጀት አውሮፕላኖቹን ከበረራ የማገድ ቀዳሚ እርምጃ መውሰዳቸው የሚታወስ ነው። ኢንዶኔዥያና ኢትዮጵያ ላይ ማክስ ስምንት ቦይንግ ጀት አውሮፕላኖች መከስከሳቸው እየታወቀ ጀቶቹን የሚያመርተው ኩባንያ የሚያበራቸው የዩናይትድ ስቴትስ አየር መንገዶችና የፕሬዚደንት ዶናልድ ትራምፕ አስተዳደር አውሮፕላኖቹ የሚታገዱበት ምክንያት የለም በሚል አቋም ላይ ጸንተው መቆየታቸው ይታወቃል። ይህን አቋም ቀልብሰው ነው ትላንት ወዲያውኑ በአሜሪካ የአየር ክልል እንዳይበሩ ያገዱት ፕሬዚደንቱ። ፕሬዚደንት ትራምፕ ትላንት ከሰዓት በኋላ አዲሶቹ የ737 አይነት አውሮፕላኖች በጊዜያዊ መልክ ከበረራ እንዲታገዱ ባስታወቁበት ወቅት ጋዜጠኞች ሲጠይቋቸው ለምንም አይነት አደጋ እድል ለመስጠት ስላልፈለግኩ ነው ብለዋል። የማገድ እርምጃ መውሰዱ ተገቢ ሆኖ ስለተሰማኝም ነው ሲሉ አክለዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በአፍሪቃ ቀንድ አገሮች በሚያደርጉት ጉብኝት ኬንያ ይገኛሉ። ማክሮን ከኬንያው አቻቸው ኡሁሩ ኬንያታ ጋር ተገናኝተው መክረዋል፣ የሁለትዮሽ ስምምነት ተፈራርመዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝታቸውን ጨርሰው ትላንት ኬንያ ናይሮቢ ገብተዋል። በኬንያ ብሔራዊ ቤተ መንግሥት የአቀባበል ሥነ ሥርዓት ያደረጉላቸው የኬንያው ፕሬዚዳንት ኡሁሩ ኬንያታ የማክሮን ጉብኝት ለሁለቱ አገሮች ግንኙነት አስፈላጊ መሆኑን ተናግረዋል። ክቡር ፕሬዚደንት በሀገራችን ያደረጉት ጉብኝት በቀጣናችን ያለውን መልካም ግንኙነት የሚያበረታታ እንዲሁም የሁለትዮሽ ግንኙነቶቻችንንም ይበልጥ የሚያጠናክር ነው ፈረንሳይ አሁንም ለኬንያ የቱሪዝም መስክ ዋነኛ አጋር ናት የፕሬዚደንት ማክሮን ጉብኝትም በርካታ ቱሪስቶች ወደ ኬንያ እንዲመጡ ገዛ ያደርጋል ወደ ፈረንሳይ ለመሄድ ለሚፈልጉ ኬንያውያንም በር የሚከፍት ነው ብለን እናምናለን ይሄ በእውነቱ ለኬንያ መልካም ቀን ነው ኬንያታ የፈረንሳይ ባለ ሀብቶች በኬንያ መዋል ነዋ የምደባ መስክ እንዲሰማሩም ጥሪ አቅርበው በፈረንሳዊ መኪና አምራች ኩባንያ ፒዥ ተፈብሪኮ በኬንያ የተገጣጠመውን ተሽከርካሪ አስመርቀዋል። ፒኤስኤ ግሩፕ በመባል የሚታወቀው የፈረንሳይ ኩባንያ በኬንያ የመኪና መገጣጠሚያ ፋብሪካው በዚህ ዓመት መጨረሻ አንድ ሺህ ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸው በኬንያ የሚገጣጠሙት መኪኖች ገበያ እንዲያገኙ መንግስታቸው ለተለያዩ የመንግስት መስሪያ ቤቶች የሚገዙ መኪኖች በኬንያ የተገጣጠሙ እንዲሆኑ ውሳኔ ማስተላለፉንም ፕሬዚዳንት ኬንያታ አክለው ተናግረዋል። ፕሬዚዳንት ማክሮን በበኩላቸው ፈረንሳይ ለኬንያና ለአፍሪካ ቀንድ ሰላም ትሰራለች ብለዋል። ከኬንያ ጋር በተለያዩ ጉዳዮች ላይ አብረን ለመስራት ሙሉ ፍላጎት አለን። በመጀመሪያው ውይይታችን ስለ አካባቢው ጸጥታና ጸረ ሽብር እንቅስቃሴ ተነጋግረናል። በዚህ ጉዳይ ላይ አብረን መስራት እንፈልጋለን። ከዚያ በፊት ግን ሶማሊያ ውስጥ በአሚሶም በኩል እየሠራን ባለው ሥራ ሁኔታዎች እንዲሻሻሉ እንፈልጋለን። በተለይ ከጸጥታና የመከላከያ ኃይል አኳያ ይህን እንደ አካባቢያዊ አጀንዳ ተመካክረንበታል። ወደፊትም የምንከታተለው ይሆናል። ፕሬዚዳንት ማክሮን አክለው ፈረንሳይ በኢኮኖሚ እንዲሁም በጥናትና ምርምር ረገድ ለኬንያ ጋር መሆን እንደምትፈልግ ተናግረዋል። ለዚህም የፕሬዚዳንት ኬንያ ሀገራዊ አጀንዳ እንዲሳካ በትምህርት፣ በጤናና በኢኮኖሚ ረገድ ፈረንሳይ ድጋፍ ታደርጋለች ብለዋል። ሁለቱ መሪዎች የሶስት ቢሊዮን ዩሮ ስምምነት የተፈራረሙ ሲሆን በዚህም ስምምነት ፈረንሳይ ሊገባ ለታቀደው የናይሮቢ ቀላል የከተማ ባቡሩ መንገድ በፋይናንስ ለመደጎም ቃል ገብታለች። ኢማኑኤል ማክሮን ኬንያ ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላ ሀገሪቷን የጎበኙ የመጀመሪያው የፈረንሳይ መሪ ናቸው። ባለፈው ማክሰኞ የአፍሪካ ጉብኝታቸውን በጅቡቲ የጀመሩት የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ትላንት ኢትዮጵያ እንደ ጎበኙና ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት መፈራረማቸው ይታወሳል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኤርትራ የካርቱም ሂደት የተባለውን አፍሪካውያን ስደተኞችና ፍልሰተኞችን ወደ አውሮፓ እንዳያመሩ የሚከለክለውን እንዲሁም ሰዎችን ህገ ወጥ በሆነ መንገድ የሚያሸጋግሩትን ለማስቆም የሚደረገውን ጥረት የሚያስተባብረውን ፖሊሲ ሊቀመንበርነት ተረክባለች። የካርቱሙ መድረክ ሰላሳ ሰባት የአፍሪካና የአውሮፓ ሀገሮች ከአውሮፓ ህብረትና ከአፍሪካ ህብረት ጋር ተባብረው የስደቱና ህገወጥ በሆነ መንገድ ሰዎችን የማሸጋገሩ ተግባር ምክንያት ምን እንደሆነ እንደሚያጠኑ የአፍሪካ ህብረት ገልጿል። ኤርትራ ስደተኞች ወደ አውሮፓ በብዛት ከሚጎርፉባቸው ቀዳሚ ሀገሮች አንዷ ናት። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመስራት እንዲያመቻቸው ሲሉ ያዘዙትን የአስቸኳይ ጊዜ አዋጅ እንደማያጸድቅ የተገነዘቡት ፕሬዚደንት ዶናልድ ትራምፕ በድምፅ የመሻር መብታቸውን ለመጠቀም ዝግጁ መሆናቸውን ገልጸዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ዛሬ ፕሬዚዳንቱ ያዘዙትን የአስቸኳይ ጊዜ አዋጅ የማይቀበል ድምፅ በሚሰጥበት ወቅት በፕሬዚዳንቱ ላይ የፖለቲካ ጉዳት ያደርሳል ተብሎ ይጠበቃል። ጥቂት ሪፑብሊካውያን ሴኔተሮች የአስቸኳይ ጊዜ አዋጁን ለመቃወም ከዲሞክራቶች ጋር እንደሚተባበሩ ገልጸዋል። ድምፁ 53 በ47 ሊያሸንፍ ነው ማለት ነው። አንድ ፕሬዚደንት የምክር ቤትን ትብብር ባጣ ቁጥር የአስቸኳይ ጊዜ ሲያውጅ ምክር ቤቱ ችላ ሊለው ነው ሲሉ የኒውዮርኩ ተወካይ የውህዳን ዲሞክራቶች መሪ ቻክ ሹመር ከጠየቁ በኋላ ያሳፍራል ብለዋል። የብሪታንያን ከአውሮፓ ህብረት መውጣት አስመልክቶ የሀገሪቱ ምክር ቤት ለሶስት ቀናት ያህል በሰጠው ድምፅ የፍቹ ጊዜ እንዲራዘም የአውሮፓ ህብረትን መጠየቅ ይሻል እንደሆነ መወሰን ላይ ያቁሟል። ብሪታንያ በእቅዱ መሰረት ፍቺውን ከሁለት ሳምንታት በኋላ ማጠናቀቅ ይኖርባታል። የብሪታንያ ፓርላማ የሀገሪቱን ከአውሮፓ ህብረት መውጣትን አስመልክቶ ጠቅላይ ሚኒስትር ቴሬሳ ሜይ ከህብረቱ ጋር የተደራደሩበትን መንገድ ባለፈው ማክሰኞ በከፍተኛ ድምፅ ተቃውሟል። ትናንት በሰጠው ድምፅ ደግሞ ብሪታንያ በታቀደው መሰረት ካለምንም ዓይነት ስምምነት ከህብረቱ ስለመውጣቷ አማራጭንም አልደገፈም። ጠቅላይ ሚኒስትር ቴሬሳ ሜይ በበኩላቸው አንድ ስምምነት ላይ ካልተደረሰ በስተቀር አማራጩ ካለ ካለ ስምምነት መውጣት ነው ይላሉ። በብሪታንያና በአውሮፓ ህብረት ህግ መሰረት አንድ ስምምነት ላይ ካልተደረሰ ብሪታንያ ካለምንም ስምምነት ከአውሮፓ ህብረት አባልነት ትወጣለች። አሁን እዚህ ያለነው እያንዳንዳችን ኃላፊነት መፍትሄውን መለየት ነው። የተደቀኑብን አማራጮች ሁሌም የነበሩት ናቸው ብለዋል። ቴሬሳ ሜ ናቸው ን ያሉት። የብሪታንያ ምክር ቤት ጊዜው እንዲራዘም ከወሰነ የአውሮፓ ህብረት ይሁንታ ያስፈልገዋል። በመጨረሻም ጀም በሚል ሕጽሮት የሚታወቀው ጃሽ መሐመድ የተባለ የእስላማዊ ቡድን መሪ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዓለም አቀፍ ደረጃ በአሸባሪነት እንዲፈረጅ የቀረበው የውሳኔ ሀሳብ በቻይና በመታገዱ ማዘኗን ህንድ ገልጻለች። የእርምጃው ሐሳብ የቀረበው በህንድ ካሽሚር ላይ ባለፈው ወር በተፈጸመው የአጥፍቶ መጥፋት ጥቃት ምክንያት ህንድና ፓኪስታን ጦርነት አፋፍ ላይ ከደረሱ በኋላ ነው። ለጥቃቱ እስላማዊ ቡድን ኃላፊነት ወስዷል። ህንድ ለአስርተ ዓመታት ያህል ለአስርተ ዓመት ያህል የጄም ቡድን መሪ የነበረውን የሆነውን ማሱድ አዝሐርን ጥቁር ነጥብ ውስጥ ለማስገባት የምታካሄደው ጥረት በፓኪስታን ቅርብ ወዳጅ በይዥንግ በተደጋጋሚ በመታገዱ ስትበሳጭ ቆይታለች። ህንድ ለደረሱባት ከፍተኛ ጥቃቶች ጀምን ተጠያቂ ታደርጋለች። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ታዲያ በዜጎቻችን ላይ አስከፊ ጥቃቶች የሚያደርሱት የአሸባሪ ቡድኖች መሪዎች ለፍርድ እንዲቀርቡ የሚቻለውን ሁሉ እናደርጋለን ብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎኸርስ በ25 ሜትር ባንድ በ12040 ኪሎኸርስ በ31 ሜትር ባንድ በ9480 ኪሎኸርስ እንዲሁም በናይል ሳት ከቪኦኤ 24 ላይ ና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ መጋቢት 5 2011 ዓም ምሽት ፕሮግራም ነው የምናስተናግዳችሁ እኔ ሰለሞን ክፍሌ ና አረንፍሳየንን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የሚገኙ ተፎካካሪ ፖለቲካ ፓርቲዎች ዛሬ የተፈራረሙት የአሰራር ቃል ኪዳን ሰነድ በአይነቱ ልዩ እንደሆነ ተነግሯል። መለያ የኢህአዴግ አባላትና የመንግሥት ሠራተኞች የፓርቲዎችን እንቅስቃሴ እንዳያደናቅፉ ጠቅላይ ሚኒስትሩ አስጠንቅቀዋል። የተፈረመው የቃል ኪዳን ሰነድ ተግባራዊ ከሆነ አሁን በሀገሪቱ የሚታየውን የሰላም እጦት በእጅጉ ሊያሻሽለው እንደሚችልም የኢትዮጵያ ምርጫ ቦርድ ሰብሳቢ ተናግረዋል። መለስካቸው አመሃ ዝርዝሩ ልኳል። መቶ ሰባት ያህል ተፎካካሪ ፓርቲዎች ዛሬ ከእኩለ ቀን በፊት ሀያ አንቀጾች ያሉት አንድ የአሰራር ቃል ኪዳን ሰነድ ተፈራርመዋል። ይህ በፖለቲካ ፓርቲዎች መካከል የሚኖረውን ግንኙነት እንዲሁም በተናጠል የሚያደርጓቸውን እንቅስቃሴዎች የሚገዛ የአሰራር ስርዓት ቃል ኪዳን በሚል ርዕስ የተዘጋጀው የሥነ ምግባር ደንብ በኢትዮጵያ ዘላቂ ዋስትና ያለው ዴሞክራሲ እንዲሰፍን ኢኮኖሚያዊና ማኅበራዊ እድገት እንዲፋጠን በሕግ የበላይነትና በሕዝቡ ፈቃድ ላይ የተመሠረተ አንድ የፖለቲካ ማኅበረሰብ በጋራ ለመገንባት አብረው መሥራት የሚገባ መሆኑን በመግቢያው አንድ አንቀጽ ያስገነዝባል። ከተፈራራሚዎቹ የፖለቲካ ፓርቲዎች አንዱን ኢህአዴግን የሚመሩትና በተወካይነት በስፍራው የተገኙት ጠቅላይ ሚኒስትር አብይ አህመድ ዛሬ ለኢትዮጵያ የዴሞክራሲ ጅማሮ በአይነቱ ልዩ በታሪክም ያልነበረ ዕለት ነው በማለት ተፎካካሪ ፓርቲዎችንና ሌሎች ታዳሚዎችንም እንኳን ደስ ያላችሁ ብለዋል። አክለውም በታሪኩ አዲስ በአይነቱም ልዩ የሚያሰኘው ቅድም በተለያዩ ተናጋሪዎች ሲነገር የነበረው የፍርሚያ ወይም የመጓያ ሰነድ ስነስርዓት ከዛሬው በፍጹም የተለየ ነበር። የሰማንያ ሦስቱ ቢያንስ ኢህአፓን አላሳተፈም። ከዚያ በኋላ ያለውን ቢያንስ ታሳሪዎችን ከመንግስት ጎን አስቀምጦ ለፊርማ አልጋበዘም። ይህ ታሳሪዎች ለትግል፣ ለፖለቲካ፣ ለዲሞክራሲ ኢትዮጵያ ውስጥ ጊዜያቸውን፣ ህይወታቸውን የሰጡ ሰዎች ከምሽጋቸው ወጥተው፣ ከእስር ቤት ወጥተው፣ ከስደት ተመልሰው በጋራ ከመቶ በላይ ፓርቲዎች የተፈራረሙበት ስለሆነ አንደኛ ያልተደገመ ታሪክ ነው። ሁለተኛ የሁላችሁም የትግል ውጤት ነው እና በልኩ ሊወደስ በልኩም ሊነገር ይገባል። ነ የኦጋዴን ብሔራዊ ነጻነት ግንባር ተወካይ አቶ ሐሰን አብዱላሂ በበኩላቸው ይህ ሰነድ ገዢውን ፓርቲ ጨምሮ ተፎካካሪ ፓርቲዎች በሙሉ በተግባር እንዲያውሉት ጠይቀዋል። ድርጅታችን የኦጋዴን ብሔራዊ ነጻነት ግንባር ወይም ኦኤንኤልኤፍ ይህ የፖለቲካ አሰራር ስርዓት ቃል ኪዳን ሰነድ በሙሉ ልብ የምንደግፈውና የተቀበልነው የገለጽ በኢትዮጵያ ከኣንቦቢት ታጊት የነበሩ ችግሮች የህግ ማውጣት ችግሮች ሳይሆኑ በተገቢው በተግባር ያለማዋል ችግሮች ስለነበሩ መንግስትና የተለያዩ የፖለቲካ ፓርቲዎች ይህንን የቃል ኪዳን ሰነድ በሚገባ በተግባር ላይ እንደሚያወሉ ተስፋ አደርጋለሁ። ሁላችንም የችግሮች ሳይሆን የመፍትሄ አካል መሆኑን የሚጠበቅብን ስራ ሁሉ ሊስራ በጣም አመሰግናለሁ። ስራ እዳመጣችሁ አመሰግናለሁ። የኦሮሞ ነጻነት ግንባር ተወካይ አቶ ቀጀላ ነጋሳም ይህን ልዩ ቀንና ልዩ ሰነድ ነው ያሉትን ሁሉም ፓርቲዎች እንዴት ባለ መንገድ መያዝ እንዳለባቸው አመላክተዋል። ዛሬ አዲስ ምዕራፍ ውስጥ ገብተናል። ጊዜው አንዱ በሌላው ላይ ጣት የሚቀስርበት ወይም ቃታ የሚስብበት ወቅት አይደለም። ጊዜው የተጀመረውን የዲሞክራሲ ግንባታና የህዝቦችን ነጻነት ለማረጋገጥ ፓርቲዎች በመካከላቸው ሊከሰቱ የሚችሉ አለምግባቶችና ሽኩቻዎችን በሰለጠነ የሰላማዊ ውይይት መፍታት የሚጠይቅ ጊዜ ነው። የመድብለ ፓርቲ ዲሞክራሲ ግንባታን በማጎልበት ነፃ ፍትሃዊና ተአማንነት ያለውን ምርጫ ማካሄድ፣ ነፃ የሲቪል ማህበረሰብ ድርጅቶችና ሚዲያዎች እንዲያብቡ ማበረታታትን፣ የህግ የበላይነት እንዲከበርና ፍትህ እንዲረጋገጥ ተጋግዘን ለህዝቦች መብትና ጥቅም መስራትን ይጠይቃል። የአርበኞች ግንቦት ሰባት ንቅናቄን ወክለው የተገኙት ፕሮፌሰር ብርሃኑ ነጋ የሰነድ ውሴት ምን እንደሆነ አብራርተው ህጋዊ አስገዳጅነት ባይኖረውም ከመደበኛ የህግ ሰነድ በላይ ነው ይላሉ። ይህ የቃል ኪዳን ሰነድ በመንግስት አስገዳጅነት የተዘጋጀ አይ፣ ይህ ሰነድ የህግ አስገዳጅነት የለውም። በእኔ አመለካከት ግን ህግ ሆኖ ከመውጣቱን በላይ ፋይዳ ከቤታችን ወጥተን የዕለት ስራችንን ሰርተን በሰላም ተመልሰን ቤታችን የምንገባው ብዙ ፖሊሶች ስላሉና ህግ ስላስከበሩልን ብቻ አይደለም። በጣም አብዛኛው ህዝብ ወንጀል መስራትን ከሞራል ስብና አንጻር ስለሚጠየፈውና እንዲህ አይነት ድርጊት ውስጥ ስለማይገባ እንጂ ህግ አስከባሪዎች የሚጠብቁት ከዚህ የሞራል እሴት ያፈነገጡ ጥቂት ጋጠ ወጦችን ከህዝቡ ጋር ሆኖ ለመከራከል ይሄ ቃል ኪዳን ሰነድን በሁላችንም ዘንድ የሞራል አስገዳጅነት እንዲኖረው፣ ህግን ፈርተን ሳይሆን የምንፈልገውን ዴሞክራሲያዊ ስርዓት ለመመስረት በዚህ ሰነድ ውስጥ በተቀመጡት ስርዓቶች መሰረት ብቻ እንድንንቀሳቀስ በፍላጎታችን መስማማታችን ነው ትልቁ ፋይዳ። አባሎቻችንና ደጋፊዎቻችንን በዚህ የጋራ የሞራል እሴት ማነጽ ከቻልን ወደ ዴሞክራሲያዊ ስርዓት ምስረታ የምናደርገው ጉዞ የዛን ያህል ያቀል ጠቅላይ ሚኒስትር አብይ አህመድ በበኩላቸው የፓርቲዎችን እንቅስቃሴ የሚገዛውን ይህን የቃል ኪዳን ሰነድ ድርጅታቸው ኢህአዴግ የሚሰጠውን ዋጋ አመላክተው የተፎካካሪ ፓርቲዎችን እንቅስቃሴ በገዢው ፓርቲ አባላትም ሆነ በመንግሥት ሠራተኞች እንቅፋት እንዳያገኘው አስጠንቅቀዋል። የቀድሞው ልማድም እንዳይደገም አሳስበዋል። ለመላው የኢህአደግ አባላት እንዲሁም የኢትዮጵያ መንግስት ሲቪል ሰርቪስ ሰራተኞች ከላይ ከፌዴራል እስከ ቀበሌ ያላችሁ ዛሬ የተፈራረምነው የቃል ኪዳን ሰነድ ኢህአደግ በሙሉ ልብ ያመነበት ዛሬ ከፈረሙት ፓርቲዎች መካከል አንዱ ቢያሸንፍ ተፎካካሪ ሆኖ ለመቀጠል ሙሉ እምነት ያለው ስለሆነ በእናንተ ቀበሌ፣ በእናንተ ወረዳ በእናንተ ክልል ማንኛውም ሰው በነፃ ሀሳቡን ለማራመድ ደጋፊዎቹ ጋር ለመነጋገር ስብሰባ ለመጥራት ሲፈልግ ከቻላችሁ መደገፍ ካልቻላችሁ ደግሞ አለማደናቀፍ ከእያንዳንዱ የአደጋ አባል የሚጠበቅ ይሆናል። ምክንያቱም ምክንያቱም የእኛ አልቲሜት ፍላጎት ኢትዮጵያ ውስጥ እውነተኛ ዲሞክራሲ ማምጣት ብቻ እንጂ ለዘመናት ስልጣን ላይ መቀመጥ አለመሆኑን እያንዳንዱ አባል ተገንዝቦ ተፎካሪ ፓርቲዎች የሚገጥማቸውን ችግር በማገዝ ምናልባት መንግስት ሲሆኑ እንዳትቸገሩ ጭምር በወዲሁ ባህላችን ማስተካከል የሚጋገዋል። ሰነዱን በማዘጋጀትና ተፎካካሪ ፓርቲዎች በእያንዳንዱ አንቀጽ ተወያየተውበት እንዲፈራረሙ፣ ዋናውን ድርሻ የተጫወተው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች በሰጡት ቃል ሰነዱ በፓርቲዎች ተግባራዊ ከሆነ ለሀገሪቱ ሰላም መሻሻልም ከፍ ያለ አስተዋጽኦ እንደሚኖረው ያላቸውን እምነት ገልጸዋል። አሁን ያለውን የጸጥታ መደፍረስ፣ የግጭቶች ሁኔታ ሙሉ በሙሉ የፓርቲዎች አቋም ወይም የፓርቲዎች እንቅስቃሴ ብቻ ይፈተዋል ብዬ አላምንም። ግን እነዚህ ፓርቲዎች በጣም በሚሊዮኖች የሚቆጠሩ ተከታዮች አሏቸው። ይሄን ሀሳብ በትክክል እስካራመዱት እና ያንን ለደጋፊዎቻቸው ለአባላቶቻቸው እስካስታወቁ ድረስ ያለብንን ችግር ለመቀነስ የሰላም እጦቱን ወይም ደግሞ የመሳሰሉትን ችግሮች ለመቀነስ በጣም ብዙ አስተዋጽኦ ያደርጋል ብዬ ነው ማምነው። ግን ያው ከፓርቲዎችም ውጭ ሚዲያዎች አሉ፣ አክቲቪስቶች አሉ። እነሱ ሁሉ ኃላፊነትን በወሰደ መንፈስ የሰለጠነ ፖለቲካን፣ የሰለጠነ አመለካከትን የማስተናገድ ነገር ማራመድ ይኖርባቸዋል። በዚህ ሰነድ መቶ ሰባት ተፎካካሪ ፓርቲዎች እንደተስማሙበትና ፊርማቸውንም እንዳኖሩበት ወይዘሪት ብርቱካን አረጋግጠዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትስ መንግስት በአገር ውስጥና በዓለም አቀፍ ደረጃ ከደረሰበት ውትወታ በኋላ ቦይንግ 737 ማክስ 8ና ዘጠኝ ጄቶች በሙሉ ከበረራ እንዲታገዱ አዟል። ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት አስቸኳይ የእገዳ ትዕዛዙን ያስተላለፉት ካናዳ ባለፈው እሁድ በወደቀው የኢትዮጵያ አየር መንገድ አውሮፕላንና ከዛ በፊት በጥቅምት ወር በኢንዶኔዥያ ላይን ኤር አይሮፕላን ላይ የደረሱት አደጋዎች ተመሳሳይነት እንዳላቸው ሊጠቁም የሚችል አዲስ የሳተላይት መረጃ ያላት መሆኑን ማስታወቋን ተከትሎ ነው። የዋይት ሃውስ ዘጋቢ ፓትሲ ዊዳክስዋራ ያጠናቀረችውን ቆንጅታ ቦይንግ ኩባንያ ከሚያመርታቸው ሁሉ በሽያጭ አሃዝ በከፍተኛ ደረጃ የሚታወቁት ሰባት ሰላሳ ሰባት ማክስ ጀቶች በዩናይትድ ስቴትስ ሰማይ እንዳይበሩ ታግደዋል ፕሬዚደንት ዶናልድ ትራምፕ ከበረራ ውጭ እንዲሆኑ አስቸኳይ ትዕዛዝ አስተላልፈዋል ሰባት መቶ ሰላሳ ሰባት ማክስ ስምንት ጀቶች ቀደም ብሎ በኢንዶኔዥያ አሁን ደግሞ ኢትዮጵያ ውስጥ ተከስክሰው ብዛት ያለው ሰው ህይወት የጠፋ ቢሆንም የጀቶቹ አምራች ኩባንያ ቦይንግ ሲያበራቸው የነበሩ የአሜሪካ አየር መንገዶችና የፕሬዚደንት ዶናልድ ትራምፕ አስተዳደር ጀቶቹ ከበረራ የሚታገዱበት ምክንያት የለም፣ የሚል አቋም ይዘው ስለነበረ የአሁኑ የይታገዱ ውሳኔ ያን አቋም የቀለበሰ ፈጣንና ድንገተኛ ሆኖ ተገኝቷል። ፕሬዝዳንት ትረምፕ አስቸኳይ ትዕዛዙን ያስተላለፍኩት ትክክለኛ ውሳኔ በመሆኑ ነው ብለዋል። ዩናይትድ ስቴትስ በዓለም አቪዬሽን ታሪክ ከማናቸውም የላቀ የደህንነት ታሪክ አላት፣ ያን መጠበቅ እንፈልጋለን ብለዋል። ለስህተት አንዳች ዕድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከስነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው። ፕሬዚደንቱ ቦይንግ 737 ማክስ 8ና ማክስ 9 ጀቶቹን ከበረራ የሚያግደውን ትዕዛዝ ከማስተላለፋቸው ከአንድ ቀን በፊት በቴሌፎን ያነጋገሯቸው የኩባንያ ዋና ስራ አስፈጻሚ ዴኒስ ሚውለንበርግ ጀቶቹ ለደህንነት ስጋት ፈጽሞ የሚያጋልጡ አይደሉም የሚል ማረጋገጫ ሰጥተዋቸው ነበር። ከዩናይትድ ስቴትስ የጦር ኃይል ጋር ትላልቅ ኮንትራቶችን እየተዋዋሉ ከሚሰሩ ዋና ዋና ኩባንያዎች አንዱ የሆነው ቦይንግ በዋሽንግተን ፖለቲካ ውስጥ የፈረጠመ የአግባቢነት አቅም ካላቸው ድርጅቶች መካከል አንዱ ነው። ለፕሬዝደንት ትረምፕ የቃለ መሐላ ስነ ስርዓት ወጪ የሚሆን አንድ ሚሊዮን ዶላር ለግሷል። በአንድ ወቅት ሚስተር ትረምፕም የኩባንያውን ዋና ስራ አስፈጻሚ ጓደኛዬ ሲሉ ገልጸዋቸዋል። ቦይንግን ከመሰለ ኩባንያ አኳያ ሲታይ እጅግ በጣም ከባድ ውሳኔ ነው። እጅግ ድንቅ የሆነ ታሪክ ያለው ልዩ ኩባንያ ነው። ቦይንግ ባወጣው መግለጫ ጀቶቹ በጊዜያዊነት ከበረራ መታገዳቸውን እንደሚደግፍ ገልጾ፣ ያም ሆኖ 737 ማክስ አውሮፕላኖቹ አስተማማኝነታቸው ላይ ሙሉ እምነታችን አይናወጥም ነው ያለው። ባለፈው እሁድ በኢትዮጵያ አየር መንገዱ አውሮፕላን ላይ ከደረሰው አደጋ በኋላ የቦይንግ ኩባንያ የአክሲዮን ዋጋ በ15 ከመቶ አሽቆልቁሏል። እሁድ ለት የኢትዮጵያ አየር መንገድ ከአምስት ወራት በፊት ደግሞ የኢንዶኔዥያው ላየን ኤር ንብረት በሆኑ ቦይንግ ሰሮቹ 737 ማክስ 8 ጀቶች ላይ በደረሱት አደጋዎች በጠቅላላው ቁጥራቸው ወደ 350 የሚጠጋ ሰዎች ሞተዋል። ካናዳ ፕሬዝደንት ዶናልድ ትራምፕ ትዕዛዙን ከማስተላለፋቸው በጥቂት ሰዓታት ቀደም ብላ ጀቶቹን ከበረራ ውጪ እንዲሆኑ ያዘዙ በርካታ ሀገሮችን ተቀላቅላለች። የካናዳ የትራንስፖርት ሚኒስትር ማርክ ጋርነው ዛሬ ጠዋት የደረሰንንና የገመገምነውን አዲስ መረጃ አዲስ መሆኑን አስረግጬ መናገር እፈልጋለሁ። ያገኘነው ከተረጋገጠ የበረራዎች ተከታታይ ሳተላይት መረጃ ስብስብ ነው። ከላየን አየር መንገዱ የበረራ እንቅስቃሴ ያልተረጋገጠም ቢሆን ተመሳሳይነት እንዳለው ያመላክታል። ኢትዮጵያ የአውሮፕላኑን የበረራ መረጃ ሳጥንና የበረራ መቆጣጠሪያ ክፍል መቅረጸ ድምፅ ለምርመራ ወደ ፈረንሳይ ልካለች። የኢትዮጵያ አየር መንገዱ አውሮፕላን ወደ ናይሮቢ ለመብረር ከአዲስ አበባ ተነስቶ ጥቂት እንደተጓዘ ቢሾፍቱ አቅራቢያ እስከተከሰከሰበት እስካለፈው እሁድ ድረስ በዓለም ዙሪያ የሚበሩ ወደ አራት መቶ የሚጠጉ የእሱን መሰል ሰባት መቶ ሰላሳ ሰባት ማክስ ስምንት እንደነበሩ ይገመታል። በአሁኑ ጊዜ ሁሉም ከበረራ ውጭ እንዲሆኑ አሊያም በአብዛኛው ዓለም አቀፍ የአየር ክልል ዝር እንዳይሉ ተከልክለዋል ተብሎ ነው የሚታመነው። ቆንጅትን ለቅንብሯ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እንደምታዳምጡት፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከዜ ተፋሰስ የሚገኙ የትግራይና የአማራ አዋሳኝ አካባቢዎች በሕፃናት ላይ የሚያጋጥም መቀጨጭን ለመቀነስ ያስችላል የተባለውን የሰቆጣ ስምምነት ቃል ኪዳን አፈጻጸም ለማየት የተለያዩ የፌዴራል መንግሥት ሚኒስትሮች አካባቢዎችን ጎብኝተዋል። ከጉብኝቱ በኋላም ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ሙልጌታ ጽብሃ ዝርዝሩ ልኳል። የግብርና፣ የትምህርት፣ የጤና፣ የውሃና መስኖ፣ ኢነርጂ ሚኒስትሮች እንዲሁም የሰራተኛና ማህበራዊ ጉዳይ እና ፋይናንስ ሚኒስትር ዴታዎች በትናንትና እለት በትግራይ ክልል ሁለት ወረዳዎች በግብርናና ጤና ትምህርት ስራዎች ላይ ያተኮረ ጉብኝት አድርጓል። ሚኒስትሮቹ ጉብኝታቸው ያካሄዱት የህጻናትን መቀንጨር ለመከላከል እየተሰሩ ያሉ ስራዎች ትኩረት በማድረግ ነው። የፌዴራሉ መንግስት ከፍተኛ ባለስልጣናት የተከዘ ተፋሰስ በሚያዋስናቸው ናቸው የትግራይና የአማራ ክልል ወረዳዎች የህጻናትን መቀንጨር ለመቀነስ በተደረሰው የሰቆጣ ቃል ኪዳን ተብሎ በሚታወቀው ስምምነት ላይ እየተሰራ ያለው ስራ ተዘዋውረው ጎብኝተዋል። ከጉብኝታቸው በኋላ ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር የተወያዩት ሲሆን የትምህርት ሚኒስትሩ ዶክተር ጥላዬ ጌጤ ህዝብ የሚጠይቃቸውና በጋራ ልንፈታቸው የሚገቡ ብዙ ፍላጎቶች አሉ ብለዋል። ፎከስ ዳርጎ መስራት ካልተቻለ እዛ አካባቢ ያለው ሁኔታ በጣም እኔ ትግራይ እንዲህ አይነት ትምህርት ቤት ይኖራል ብዬ አልጠበቁም፣ ግን በተጨባጭ አይጥና እባብ እየተሯሯጡ የሚማሩበት ዳስ ውስጥ ነው ያገኘ ናቸው። ከአየር ጸባዩ ሁኔታ አኳያ በዛ ላይ ተምረው ብቁ ዜጋ ይሆናሉ የሚል መጠበቅ አስቸጋሪ ነገር ነው። ከመምህራኑ ከማንም መጠበቅ አስቸጋሪ ነው። ስለዚህ እኛ ይህንን ካጠናቀቅን በኋላ መስራት ያለብንን ስራ እንሰራለን። በዋናነት ግን ህዝቡን አመለካከቱን ለውጦ ባለቤት ሆኖ ስራውን እንዲመራው ማድረግ ግን የክልሉ ማስተባበሪያ ጽሕፈት ቤት ስራ ነው የሚል ሀሳብ ነው ያለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ያሉን ችግሮች የሚፈቱ በትብብር ነው ብለዋል። ስትጎበኙት የነበረ የትምህርት የሌላም የሌላም የዚህ አካባቢ ብቻ ግን አንወስደው። ይሄ በራሱ ምክንያት የሁለቱን ክልሎችንም የአማራ ክልልም የትግራይም ጨምሮ እንደ አንድ ኮሪደር በዚህ አካባቢ ለውጥ እናምጣ። የተለየ ችግርም አለ እናቃለን፣ ግን የተለየ ስራ በመስራት ለውጥ እናምጣ ነው እንጂ በሌሎች ቦታዎች የሉም ማለት አይደለም። በሌሎች ቦታዎችም ያሉ ቻለንጆች ናቸው። መጎብኘቱ እንዳልነው ነው ማመን ነው ያየውን። ቅድም ዶክተር ጥላይ ሲል ነበረ እንደዚህ አይነት ነገር ትግራይ አልጠበቅኩም። ኦፍኮርስ ብዙ ነገርም ስለሚባል ብዙ እድገቶች፣ ብዙ ለውጦች ከዛም አልፎ በተለየ ተጠቅመዋል ስለሚባል ላይ ገመት ይችላል። ሰው ሲያይ ነው ሁሉንም ነገር የሚያየዋል። ይሄ የዘራፊ አገር ይህ ማአት መንትፎ የሄደ አገር ማት ሌባ የተደበቀበት የአገር ሀብት የተከማችበት ተደርጎ ነው የሚወሰደው። ባህር ማዶ ያለ አገር በሚመስል ደረጃ ማለት እውነታው ይሄ ነው። በ2020 ዓ ም የህጻናትን መቀንጨር በአካባቢው ወደ ዜሮ ለማውረድ በተያያዘው መርሃ ግብር መሰረት እየተሰራ ነው ያሉት ደግሞ የትግራይ ክልል የርዕሰ መስተዳደር አማካሪ አቶ ኃይለ አስፋ ናቸው። በአማራ ክልልና በትግራይ ክልል አዋሳኝ አካባቢዎች የሚሰራ ስራ ነው አብዛኛው የተከዜን ተፋሰስ ተከትሎ የሚሰራ ስራ ነው ይሄኛው አካባቢ ለምን ትመረጣለች ካልን በተለይ ሶቆታ አካባቢ ስንመጣ ና በትግራይ አካባቢ ስንመጣ ተመሳሳይ የሆነ የድህነት ደረጃ ያላቸው አካባቢዎች ናቸው ተመሳሳይ የሆነ የኢኮኖሚ ችግር ያለው አካባቢ ነው ማህበራዊ ችግር ያለው አካባቢ ነው ስለዚህ እዛ ያሉ ህዝቦችም ና ህጻናትም በከፍተኛ ጉዳት ያላቸው አካባቢ ናቸው አሁን ወደ ትግራይ አካባቢ ስንመጣ በአገር አቀፍ 38 ነው በትግራይ ደግሞ 39 ነው ያለው በእነዚህ ወረዳዎች ደግሞ ወደ 46 ነው ያለው አበረች አንዳንድ ወረዳዎች ለምሳሌ እንደ ቤሳ ሀሳብ ደግሞ ወደ 54 ፐርሰንት ይደርሳል። ይህ ስናየው 54 ፐርሰንት የተፈጠረው ህጻን ስታንትድ ነው ወይም ደግሞ መቀንጨር አለበት ካል የማሰብ ችለታው የመማር ችለታው የመስራት ችለታው በጣም ደካማ ነው አምራች አይደለም ለማለት ነው ተብሎ ነው የሚታሰብ ያለው እና ይህን መቀየር ማለት የሚቀጥለው ጀነሬሽን አምራች እንዲሆን ታማ አቅም እንዲኖረው የማድረግ የሚሰራ ስራ ነው ያለውና ስምምነቱ በሚገባ ተግባራዊ ለማድረግ የሁለቱንም ክልሎች ህዝቦች ጥቅም በጋራ ማረጋገጥ ይቻላል ሲሉ አቶ ኃይለ ተናግረዋል። በአማራም በትግራይ ክልል ያለው ህዝቦች ተመሳሳይ ናቸው። ተመሳሳይ ህዝብ ያለው አንድ አይነት አላማ ነው ያላቸው። አንድ አይነት የጥቅም ግንኙነት ነው ያላቸው። አንድ አይነት ችግር ነው ያላቸው። ስለዚህ እነዚህ ሁለቱ ክልሎች ተመሳሳይ የሆነ ህይወት ስላላቸው እነዚህ ክልሎች አብረው ከሰሩ ተጋግዘን ከሰራን አብረን ደግሞ ካለማ ነው ትልየ ተከዘፋ ላይ አብረን ካለማ ነው፣ በዛ አካባቢ የሚመጣው ለውጥ የጋራ ጥቅም ነው የሚሆነው ማለት ነው። ስለዚህ ሁለቱ ተጠቃሚ ህዝቦች ስራ ማለት ነው። ስለዚህ በአማራ ክልልም ተማሳይ አደረጃጀት አለ፣ በትግራይም አሁን ያለውን አደረጃጀት ስለ ፒዲኦ የምንለውን አደረጃጀት አለ። በዋናው ወደ ፌዴራል መንግስት ከፍተኛ የመንግስት አመራሮችም አሉ። ይሄን አሰባስበን ከሰራን ህዝቦቹ ተማሳይ የሆነ ለውጥ ያመጣሉ ማለት ነው። ስለዚህ ፋይዳ ምንድነው? ህዝቦች አንድ ሆነ የሚያሳይ ነው። የፌዴራል ከፍተኛ አመራሮቹ በአማራ ክልል ተመሳሳይ ጉብኝት አካሂደዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለብ ሙልጌታ ጽብሃን ለዘገባው እናመሰግናለን። ብሸፍቱ የሚገኘው አለማካውዳይስ ዳይስ የመን ማቀናበሪያ አለ ምንም ምክንያት ሶስት መቶ ሰራተኞች ከስራ ማገዱን የድርጅቱ ሰራተኞች ለአሜሪካ ገለጹ ለአሜሪካ ድምፅ ገለጹ። የከተማው ሰራተኛና ማህበራዊ ዋስትና ጽህፈት ቤት በበኩሉ ድርጅቱ ሕግ አክብሮ እንዲሰራ ብዙ ጊዜ ቢነገረውም ሊታረም አልቻለም ይላል። ሙክታር ጀማል ዝርዝር አለው። የዓለም አካውዲ መኖ ማቀነባበሪያ ሰራተኞች ድርጅቱ ከፍተኛ የህግ ጥሰትና ጉልበት ብዝበዛ እያካሄደባቸው መሆኑን ይናገራሉ። ሰራተኞች መብታቸውን ሲጠይቁ ከህግ ውጪ እንደሚባረሩ፣ ህጋዊ የቅጥር ሂደት እና ጥቅማ ጥቅሞች ብሎም የስራ ደህንነታቸው ያልተጠበቀ መሆኑንም ተናግረዋል። እዛ ድርጅት ውስጥ ትክክለኛ ስርዓት የለም። ስራ ጫና አለ፣ በጥቅም ዙሪያ አለ። ሰው ያባረራሉ። በቃ እንደፈለጋቸው እንደፈለጋቸው ነው የሚጓዙት ማለት ነው። በወር የሚከፍሏቸው ደግሞ ሰምተነው ዘጠኝ መቶ ብር ነው። የሚገርም ነው። ዘጠኝ መቶ ብር ማለት በሰዓት ሶስት ብር በቀን ሀያ አራት ብር አንድ የአሜሪካ ዶላር የማይሞላ ክፍያ ነው የሚከፈለን በከት ግን የምንሸከመው በስምንት ሰዓት ውስጥ መቶ ሰላሳ ኩንታል ይሸከማል አንድ ሰው ብቻ ማለት ነው። አህያ ራሱ እንደዚህ አይሸከም። የሚገርም ነገር ስድስት ሰው ስምንት መቶ ኩንታል ያመርታል በስምንት ሰዓት ውስጥ። በድርጅቱ ለረጅም ጊዜ የቆየ በደልና መብት ጥሰት መኖሩን ገልጸው በቅርብ መብታቸውን በመጠየቃቸው አለምንም ማስጠንቀቂያ ከስራ ስለተባረሩ አስር ሰራተኞች ጉዳይ ጥያቄ በማቅረባቸው ከሶስት መቶ በላይ ሰራተኞችን በጅምላ ከስራ ታግደዋል ይላሉ። ጠዋት ራሱ ባለ ንብረቱ ነው መሰለኝ ከምክትል ስራ አስኪያጁ ጋራ ውስጥ ያሉትን ሰራተኞች የሚወጡት አንድ ሰዓት ከሀያ ነው። አንድ ሰዓት ከሀያ ሳይደርስ እነሱ ቀደም ብለው በነጋታው ሄደው ውጡ አሏቸው። የቀረው ሰራተኛ ቶርዋሪውና የሸፍት ሰራተኛ ጠዋት አንድ ሰዓት ከሀያ ወደ ስራው ሊገባ ሲል በሩ ተዘግቷል። ምንድን ነው ምክንያቱ? ባለንብረቱ ምክትል ስራ አስኪያጁ ራሱ እዛው ናቸው፣ በሩን ዘግተው እዛው ቆመን ምንም ሳያናግሩን ነው ጥለውን የሄዱት። እኔም እኮ አሁን እኔን ማባረር ይችላል፣ ግን አሳማኝ ነገር መኖር አለበት። እኔን ለማባረር ጥፋቱ ምንድን ነው፣ በዝርዝር ተቀምጦ በሚገባ ጥፋቴን አውቄን መባረር አለብኝ። ዝም ብዬ እኔ ባለ ንብረት ነኝ ብዬ እያነሳሁ መወርወር ይቻላል። በህግ የድርጅቱ መዘጋትና ሰራተኞች ስራ ማቆም ትክክል መሆኑን የገለጹት የድርጅቱ ሥራ አስኪያጅ መቶ አለቃ ለማ አስፋው ሰራተኛው በማደም የሥራ ሂደቱን እና ማምረቻውን በተደጋጋሚ ለስጋት ስለዳረገ ድርጅቱን መዝጋታቸውን ተናግረዋል። የቢሾፍቱ ከተማ ከንቲባ ጽህፈት ቤት ኃላፊ አቶ መርድ አስፋው በበኩላቸው የድርጅቱ አመራሮች ችግሮቻቸውን ለመፍታት ዝግጁ አለመሆናቸውን ጠቅሰው ስራ ለመዝጋት የሚያበቃ ምክንያትም አለመኖሩን ይናገራሉ። ፋብሪካዎችንም ሆነ ኢንዱስትሪዎች የሚተዳደሩት በተለይ አዋጅ 377 የሚባሉ 96 በዛ ነው። አሰሪ እና ሰራተኛ አዋጅ ነው። በዚህ ነው የሚተዳደሩ ሰራተኛና አሰሪ አዋጅ የራሱ የሆነ መስፈርት አለው። አንድ ፋብሪካ ሊዘጋ ከሆነ እንዴት ሊዘጋ እንደምንችል አንድ ሰራተኛ፣ የአንድ ፋብሪካ ሰራተኛ ስራ ማቆም ካለበት ምን አይነት ማስጠንቀቂያ መስጠት አለበት? ምን ያክል ጊዜ መቆየት አለበት? የሚል የራሱ የሆነ ጊዜ ያስቀመጠው ነገር አለ። ግን ከዚህ ጊዜ እና ከዚህ አዋጅ ውጭ ምንም ሳያናግሩን ወይ ደግሞ ሪፖርት ሳያደርጉ ፋብሪካችንን ዘግተናል ከዛሬ ጀምሮ የሚል ደብዳቤ ብቻ ነው ወደዚህ ጽህፈት ቤት ይዞ የመጡት። ፋብሪካው ምንም ማስጠንቀቂያ ሳይሰጥ ፋብሪካውንም መዝጋት ልጆቹንም እንዲቀነሱ አሳብ ማቅረብ አግባብ አለመሆኑን ተናግሯቸው ዛሬ ስራ እንዲጀመር አቅጣጫ ተሰጥቶ ነው የተለያዩት። የችግሩ መነሻ የሆነው የአስር ሰራተኞች ከስራ መባረር በተደጋጋሚ ድርጅቱ የሚፈጽመው የሕግ ጥሰት ነው ይላል የብሾፍቱ ከተማ ሰራተኛና ማህበራዊ ጉዳይ ሰራተኞችን ከሥራ በማሰናበት ሂደት ህጉን ጠብቀውና ማስጠንቀቂያ ሰጥተው እንደሆነ የጠየኳቸው የአለማ ካውዳይ መኖ ማቀነባበሪያ ድርጅት ሥራ አስኪያጅ መቶ አለቃ ለማ አስፋው የሚከተለውም ብለዋል። ማስጠንቀቂያ ለነሱ መጽሐፍ አንችልም፣ ምክንያቱም ውል የለንም። የስራ ውል በቀን ነው። ምና ቀን ይሰራሉ። በፈለጉ ሰዓት ይገባሉ፣ ይሰራሉ። ያ ታስቦላቸው፣ ማታ ገንዘባቸው። አመት ሞልተዋል ብለው ነበር። ከአመት በላይ ናቸው። ከአመት በላይ አንድ ሰው ግን አንድ ተቋም ህጉን ነው የሰራተኛና አሰሪ ህጉ ደግሞ የሚለው አርባ አምስት ቀን ካለፈ ቋሚ ነው ባይ ዲፎልት ደብዳቤ ብትሰጡም ባትሰጡም አመት የሞላ ሰራተኛ በቀጥታ ዝም ብሎ ማባረር ይቻላል ማባረር አብረን መስራት አልቻልንም የስራ ግንኙነት የስራ ውል ይቋረጥ ነው። የቢሾፍቱ ከተማ ሰራተኛና ማህበራዊ ጉዳይ እንደሚገልጸው ድርጅቱ ከሰራተኞች ማህበር ማቋቋም፣ ደሞዝ ማስተካከያ እና ሌሎች የሰራተኞች መብት ጥያቄዎች ላይ መልስ ከመስጠት ይልቅ በሰራተኞቹ ላይ ጫና ማብዛትና በሩን ለውይይት ዝግ ማድረግ ላይ ትኩረት አድርጓል ይላል። የጽህፈት ቤቱ ኃላፊ ወይዘሮ አማኔ ቁንዲ ድርጅቱ አሁንም የተቀመጠውን የመፍትሄ አቅጣጫ አለመቀበሉን ይገልጻሉ። አሁን እንግዲህ እኛ ትላንት ተወያይተናል። እንደ ከተማ መስተዳደሩ ከሚመለከተው አካል ከከንቲባ ቢሮ ከከንቲባችን ጋር የተወከለ ሰው ነበረ፣ ፖሊሶች ነበሩ፣ የእኛ ቢሮ እኔም ነበርኩኝ። እና ከባለሀብቱ ጋር ምንድን ነው የተወያየ ነው ያው ልጆቹ መጀመሪያ፣ ያ የተባረሩት ምንም ባላጠፉት ምንም አይነት ማስጠንቀቂያ ሳይሰጣቸው ስለተባረሩ እና እነሱ ተመልሰው በአስቸኳይ ማስታወቂያ ወጥቶ ወደ ስራ እንዲገባ ነው የሰጠናቸው፣ ግን አልተገበሩትም ማለት ነው። ስለዚህ ይሄ ደግሞ ያው ሁለት እንዳለው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከብሾፍቱ። ወደ መጨረሻው መጽሄት እናልፋለን። ከሀረሪ ክልል የፖሊስ ሰራዊቱን በሁለት ዙር ስልጠና ሊያስገባ መሆኑን አስታውቋል። በክልሉ የጸጥታና የሕግ የበላይነት ችግር እንዳለ የክልሉ ነዋሪዎች ዘወትር የሚናገሩ ሲሆን ክልሉም ችግሮቹን ለመቅረፍ ከመከላከያና ፌዴራል ፖሊስ ጋር በቅንጅት እንደሚሰራ ገልጿል። አዲስ ቸኮል ተጨማሪ አለው። የሀረሪ ክልል የፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ በተለይ ለቪዮ እንዳስታወቁት በክልሉ ጠንካራ የጸጥታ አካል ለመገንባት አቅደናል ብለዋል። በክልሉ የጸጥታ ሁኔታ ያለመረጋጋት ሁኔታዎች ይታዩ ነበር። የህግ በላይነት ያለመከበር እንዲሁም አልፎ አልፎ ስርያዎች የሚታዩ ቢሆንም ጠንካራ የጸጥታ አካል መፍጠር አለብን የህግ በላይነትን ለማስከበር ይህን ለማድረግ ደግሞ የአቅም ግንባታ ስልጠናዎች በየጊዜው ክፍተቶችን እያየን ለመሙላት ስለሚያስፈልግ በዚህ ነው ስልጠናው እና ታድሶ የተዘጋጀው። በዚህ ዙሪያ በክልላችን ያሉትን ሰራዊት አድማጭጠና ወይም ዮ ሃይል የምንለው እና መደበኛ ፖሊስም በሁለት ዙር እናስገባለን ብለን ነው ያቀነው። መጀመሪያ ስራ የቀረብ ነው። በዚህ ምክንያት አሁን የመጀመሪያ ዙር ስድስት መቶ የሚሆን የፖሊስ አባላት ይገባሉ ብለን አቅደናል። በስምንት ወደ መሰልጠኛ ይገባሉ ማለት ነው። የሀረሪ ክልል መሬቱ የኛ ነው በሚል የግለሰቦችን ቤቶች እስከ ማፍረስና ቁልፍ ሰብሮ ቤታቸውን እስከ መውሰድ የደረሰ ተደጋጋሚ ወንጀሎች ይፈጸምበታል። በርካታ የክልሉ ነዋሪዎችም በክልሉ የጸጥታ አካላት ላይ እምነት እንደሌላቸው ነው የሚናገሩት። አሁን የሚሰጠው ስልጠና በዚህ ረገድ ለውጥ ያመጣሉ ስንል አቶ አህመድን ጠይቃ ናቸው ነበር። ያመጣል ብለን እናስባለን። የምሰጠው ስልጠና ጋፎችን ማዕከል ያደረገ ስለሆነ ከነበረው የኤንቫይሮንመንት ወጥቶ ወደ ህብረተሰቡ የሚፈልገው ህዝባዊ ፖሊስን ከመመስረትና ከማገንባት አንፃር ነው ምስልጠናው ነው የሚሰጠው። ህዝባዊ ወገንተኝነት ያለውን ፖሊስ ነው የምንገነባው። በማህበራዊ ሚዲያዎች የአረቢ ክልልን ጸጥታ የማስከበር ኃላፊነት ፌዴራል ፖሊስና መከላከያ ተረከቡት የሚባለው ስህተት ነው ብለዋል። አቶ አህመድ የጸጥታ ኃይሉን የክልሉ መንግስት ነው የሚይዘው፣ ማንም ሌላ አካል የሚይዘው አይደለም። በክልላችን የጸጥታ ሁኔታ ተጠያቂነቱ የክልሉ መንግስት ስለሆነ የክልሉ ፍትና ጸጥታ ቢሮ በበላይነት ይመራል። የክልሉ ጸጥታ ምክር ቤት አለ። በዛ ደግሞ ፖሊስ ኮሚሽኑ የራሱ አስተዋጽኦ አለው። ይህንን የክልሉ ጸጥታ ምክር ቤት ፌዴራል ፖሊስና መከላከያ ያለበት በጋራ ሆነን የሚመራ ይሆናል። በአሁኑ ሰዓት መከላከያና ፌዴራል ፖሊስ በሁለተኛ ዙር ከሚሰለጥኑት ቀሪ ፖሊሶች ጋር በመቀናጀት የክልሉን ጸጥታ የማስከበር ስራቸውን ጀምረዋል። ዛሬ ረፋድ ላይም የፊታችን መጋቢት ስምንት በሰንዳፋ ፖሊስ ማሰልጠኛ ለአንድ ወር ገብተው የሚሰለጥኑ አምስት መቶ ሰማኒያ ፖሊሶች ስም ዝርዝር ተለጥፏል በሀረር ከተማ ከሳምንት በፊት ማንነታቸው ያልታወቁ ግለሰቦች ከቢራ ፋብሪካ እስከ ህይወት ፋና ሆስፒታል ያለው መሬት የእኛ ነው በሚል ከአምሳ በላይ የከተማ ነዋሪዎችን መኖሪያ ቤቶች ሲያፈርሱና ና ነዋሪዎች ላይም ጥቃት ሲፈጽሙ ፖሊስ እርምጃ አለመውሰዱን በከተማዋ ህገወጥ የነዳጅ ንግድ ሲስፋፋ ፖሊስ በቸልታ ማየቱን ከሁለት ወር በፊትም የግለሰቦች ኮንዶሚኒየም ቤቶች ቁልፍ እየተሰበረ ያልታወቁ ሰዎች ገብተው እየኖሩ መሆኑንና በዚህ ሂደትም ፖሊስ እርምጃ አልወሰደም የሚል ቅሬታ ይቀርብበት እንደነበር ቪኦኤ ዘግበው ነበር። ከዚህ ባሻገር የሀረሪ ፖሊስ የሀረርን ህብረ ብሔራዊነት ከማንጸባረቅ ይልቅ የሁለት ብሔሮች ተጽዕኖ ጎልቶ የሚታይበት በመሆኑ ፖለቲካውን እየተከተለ የመከፋፈል ና የወገንተኝነት ችግርም የሚንጸባረቅ ነው የሚል ቅሬታ ይቀርብበታል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እዚህ ገደማ የስልክ አስተያየቶቻችሁ ይቀርባሉ። የምትከተለዋን አጠር ያለች ግጥም ያደረሱን አድማጭ ወንደወሰን ጸጋዬ ይባላሉ። በእሁዱ የአውሮፕላን አደጋ ፓይለት ልጃቸውን ላጡት አባቱ ለዶክተር ያሬድ ጌታቸው ይድረስልኝ ብለዋል እነሆ ይድረስ ለካፒቴን ያሬድ አባት ለዳክተር ጌታቸው ተሰማ ተጻፈ ወላጅ ለወላጅ እኔም እንደ አባት እንደ አንድ ኢትዮጵያዊ ይህን ልበል በታላቅ አክብሮትና ፍቅር ድምፅን ስሰማ እምባ ኮለል ኮለል፣ ያልታሰበ አደጋ ልጅን ያህል ነገር ከብብት ሲነቀል፣ ለእኔም ቅርብ ነበር ብለው ገልጸውታል። ባልደረቦቹም ሁሉም ያከብሩታል፣ ሁሉም ይወዱታል፣ ይንከባከበኝ ነበር ብለው መስክረዋል። አገር ሲንከባከብ ልጅ መስዋዕት ሆነዋል። አገር ሲገነባ መስዋዕት ይቀርባል። ከዛ ውስጥ አንዱ የኔ ልጅ ብለዋል። ወላጅ የልጁን ሞት እንዴት ያስተናግዳል? መንፈስና አእምሮ ስሜትን ያቆስላል። የአንበሳ ልጆን ሕይወት ሲዘክሩ ከቤተሰቡም ለየት ያለ ነው አፈጣጠሩ እርግጥ እንደሆነም ሁሉ መሰከሩ። እግዚአብሔር ሰጠ እግዚአብሔር ነሳ መልካም ብለዋል ስለ ልጆ ያሬድ አንበሳ ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ፣ ቃሉ ተፈጸመ። ያሬድ አምስትያ አምስተኛ ልጃቸው ነው። ያሬድ ጸባይ ከሙያ ጋር በተካነ ዘርፍ ማብረር ብቻ አይደለም በዋናም ነው ጎበዝ። ኢትዮጵያ መሆኑን ያሬድ መሰከረ። ኢትዮጵያ መሆኑን ያሬድ መሰከረ። አገሩ ምድር ላይ ሞቶ ተቀበረ። ጥሩ ገልጸውታል። የተለየ ፍቅር እንደነበራችሁ ፍቅሩም ለመጽናናት እርሾ ይሁናችሁ። ፍቅሩም ለመጽናናት እርሾ ይሁናችሁ። ሐውልት ይሰራል ለመታሰቢያ ጠንካራ እንደሆን የሚመሰክር ለኢትዮጵያ በመጨረሻም ለወዳጅ ዘመድ፣ ለአየር መንገድ ባልደረቦቹ መንፈስና ጥንካሬ እመኛለሁ። ነፍሲ ማር የኢትዮጵያ ሀገራችንን እግዚአብሔር ይባርክ። አሜን። ወንድ ወሰን ጸጋው ሚኖሶታ፣ መጋቢት 13 2019። አቶ ወንዶሰን ጸጋውን እናመሰግናለን ተዘዋዋሪ የስልክ መስመራችን 202259942 የውስጥ መስመር 14 ነው አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩ ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ22 በ25 ና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ሁለተኛው አጋማሽ ስርጭታችን ተሸጋግረናል። በኢትዮጵያ የደረሰው የአውሮፕላን አደጋ እጅግ አሳዛኝና ብዙ ዜጎችን የጎዳ ቢሆንም ዓለምን ግን የበለጠ አስተሳስሯል፣ ሲሉ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ዛሬ በናይሮቢ በተካሄደው የተባበሩት መንግሥታት ድርጅት የአካባቢ ጥበቃ ጉባኤ ላይ ተናግረዋል። የስብሰባ አዘጋጆች ጭምር በአደጋው ሕይወታቸው ያለፈበት አሳዛኝ አደጋ በመሆኑ ስብሰባውን በንግግር የሚከፍቱ በአደጋው ጉዳት ለደረሰባቸው ሰዎች ቤተሰቦች፣ ጓደኞችና የሥራ ባልደረቦችን እንዲሁም ለመላው ዓለም መጽናናትን በመመኘት ሀዘናቸውን ገልጸዋል ብለዋል። በጉባኤው ላይ የተገኙት በኬንያ የኢትዮጵያ አምባሳደር መለስ አለም ጽዮን ግርማ ማምሻውን በስልክ አግኝታቸዋለች። ዛሬ ናይሮቢ ውስጥ ዋን ፕላኔት ወይም አንድ አለም በሚል ርዕስ በተካሄደው ጉባኤ ላይ የተገኙት በኬንያ የኢትዮጵያ አምባሳደር መለስ አለም ስለ ጉባኤው ጠይቀናቸው ነበር። በጣም ትልቅ ስብሰባ ነው። የበርካታ ሀገራት መሪዎች ፈረንሳዩ ኤማኑኤል ማክሮን የኬንያው ሁሩ ኬንያታ፣ የኮንጎ ዲያርሲ ኢትን ተሸከዲ የማደጋስካር የስሪላንካ የሩዋንዳ የጠቅላይ ሚኒስትር የእኛን የአካባቢ ጥበቃ ከፍተኛ ባለስልጣንን ጨምሮ ከአርባ በላይ የውጭ ጉዳይ ሚኒስትሮች የተገኙበት አንድ አለም ወይም ዋን ፕላኔት በሚል ርዕስ የተዘጋጀ ሰባ ነው። እዚህ ስብሰባ ላይ መሪዎቹ በከፍተኛ ደረጃ ሁለት ስብሰባዎች አካሂደዋል። የየሀገራቱ ተወካዮችም የየሀገራቸውን አቋም አንጸባርቀዋል። በሁሉም ንግግር ላይ የንግግራቸው መነሻም ሟሟሻም የነበረው በቅርቡ የኢትዮጵያ አየር መንገድ ላይ የደረሰው አደጋ ከአደጋው ጋር ተያይዞ በምንወዳቸው ወንድሞቻችን፣ እህቶቻችን የተለያዩ ሀገር ዜጎች ላይ የደረሰው ጉዳት ነው። የሁሉም አስተያየት የሚነሳው በዛ ነው። ጉባኤው ከፈረንሳይ መንግስት ጋር በመተባበር የዓለም ባንክ ያዘጋጀው በመሆኑ ለስብሰባው ቅድመ ዝግጅት ቀድመው በመንገድ ላይ የነበሩ ፈረንሳውያንን ጨምሮ አንድ መቶ ሀምሳ ሰባት የሰላሳ ሶስት አገር ዜጎች ህይወት ያለፈበት በመሆኑ ስብሰባውን በንግግር የሚከፍቱ ሁሉ በአደጋው ጉዳት ለደረሰባቸው ሰዎች፣ ቤተሰቦች፣ ጓደኞች፣ የስራ ባልደረቦችና ለመላው ዓለም መጽናናትን ሲመኙ ነበር ብለዋል። ከዛ ውስጥ ለዚህ ስብሰባ ዝግጅት ኮሚቴ ውስጥ ሲሰሩ የነበሩ የፈረንሳይ እና የሌሎችም አገሮች ባለሙያዎች የአደጋው ሰለባ ሆነዋል። በመጀመሪያ አካባቢ ትልቅ የሀዘን ድባብ የነበረበት ነው ግን ስብሰባው እየቀጠለ በሄደ ጊዜ በዚህ አደጋ የሞቱ ወገኖችን ቃል ኪዳናቸውን እናድሳለን፣ እነሱ የጀመሩትን እኛው እናስመፈስ በዚ ፈጽማለን የሚል የቁርጠኝነት መንፈስ የተላለፈበት እያንዳንዱ መሪ መጽናናትን የተመኘበት ነው። በተለይም የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አዲስ አበባ ነበሩ። ከአዲስ አበባ ነው ወደዚህ ስብሰባ የመጡት። ጋባዦቻቸው እንኳን የሰው ልጅ መገኛ ከሆነችው ኢትዮጵያ በሰላም መጡ ብለው ተቀብለዋቸዋል። እሳቸው ንግግራቸውን ሲጀምሩ ይሄ በኢትዮጵያ አየር መንገድ ላይ የተከሰተው አደጋ ዘግናኝ አደጋ ነው። ይሁን እንጂ የተለያየ ዓለም ህዝቦችን እንደ አንድ ቤተሰብ እንድንሰባሰብ አድርጎናል። መጽናናትን ተመኝተው የአንድ ደቂቃ የህሊና ጸሎትም መታሰቢያ ተደርጎበታል። ፕሬዚደንት ኡሁሩም በወቅቱ በደስታም በሀዘንም እንደንለያይ ያደርገውናል። ኢትዮጵያውያን ሀዘናችሁ ሀዘናችን ነው ማለት እንፈልጋለን ብለዋል። በነገራችን ላይ ሲሆን እንግዲህ አጋጣሚ ሆኖ እኔም የዛን ቀን ነው ናይሮቢ የገባሁት። ቀደም ሲል ይሄ ጉዳት የደረሰበት በረራ ላይ ትኬት ከቆረጡ በኋላ በአጋጣሚ እናቴ ከክፍለ ሀገር ትመጣ ስለነበረ እኔም እሷን ለማግኘት ስል ወደ ሁለተኛው በረራ በማዞር ያለፍኩት አደጋ ነው እና የብዙ ዜጎችን የብዙ ሀገሮችን የብዙ ወገኖችን የብዙ ቤተሰቦችን ያንኳኳ አደጋ ነው ብሎ ማለት ይቻላል። የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይና ከቀናት በፊት የሹመት ደብዳቤያቸውን ለኬንያው ፕሬዝዳንት ኡሁሩ ኬንያታ አቅርበው ስራ ከጀመሩት አምባሳደር መለስ ዓለም ጋር ያደረግነው ሰፋ ያለ ቃለ ምልልስ በእሁድ ምሽት ይቀርባል። ወደ ቀጣዩ ዘገባ እናልፋለን። ዘጠኙን የአውሮፕላኑን ሠራተኞች ጨምሮ ለ157 ሰዎች እልቂት ምክንያት ለሆነው የእሁዱ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመከስከስ አደጋ መንስኤ ፍለጋው ተያይዟል። ለመሆኑ የአደጋው መንስኤ ምንድን ነው? መልስ ፍለጋው ተጀምሯል እንዳልነው? የበረራ እገዳውስ ምን አስከትሎት ይሆን? የዘመናዊውን አውሮፕላን የቴክኖሎጂ ጠባይ የበረራ አደጋዎችን መንስኤ ለመመርመር በታለመ ቅንብሩ የቦይንግ ታሪክ መለስ ብሎ በመቃኘት አሉላ ከበደ የበረራ ጥናት ታዋቂ አነጋግሮ ተከታዩን አጠናቅሯል። ድፍን ምዕት ዓመት በተጠጋው የሁሉም መጀመሪያ በሚመስል ታሪክ እንደርደር። ይህ የእሁዱን አደጋና እርሱን ተከትሎ የተከሰቱት ገና የምንደርስባቸው ጉዳዮች ሁሉ የቦይንግም ታሪክ አካል ይሆናሉ። እንደ አውሮፓውያን የዘመን አቆጣጠር በ1964 ተወጥኖ በ1967 ለመጀመሪያ ጊዜ የሰማዩን ግድግዳ የቀደደው ቦይንግ 737 እንደ አውሮፓውያን የዘመን አቆጣጠር በአሜሪካው ቱጃር የሳንቃ ነጋዴ ቦይንግ ኢ ዊሊያም በ1916 የተመሠረተው የቦይንግ የበረራ ቁሳቁስ ኩባንያ ስድስት ዋነኛ የመንገደኞች ማመላለሻ አውሮፕላን አይነቶች አንዱ ነው። በሚያዝያ 1967 ለመጀመሪያ ጊዜ የበረረው ቦይንግ 737 100 በአመቱ በኤካትስ 1968 በሉፍታንዛ አወቀ። ቦይንግ በ1980ዎቹ ሲኤፍኤም 56 በተባለ በራሱ ዛቢያ በሚሽከረከር ማሽን የሚቀለጥፍ የጄት አውሮፕላን ሞተርና ተሻሽሎ ከተሠራ የአውሮፕላን ክንፍ ጋር የቦይንግ 737 ክላሲክ ሲሪስ በመባል የሚታወቁትን 737 300 ሰባት 3 ሰባት አራት መቶና ሰባት 3 ሰባት አምስት መቶን በማከታተል አስተዋወቀ። ፕሮፌሰር ነቫል ተናጂ በዩናይት ስቴትሱ የኦሃዮ ስቴት ዩኒቨርሲቲ የበረራ ጥናት አዋቂ ናቸው። ከትላንቱ ፕሬዚዳንት ትራምፕ የቦይንግ 737 ማክስ 8 ና 9 አውሮፕላኖች እንዳይበሩ ከተላለፈው ውሳኔና የአሜሪካዊ አቪዬሽን ባለሥልጣን ትዕዛዝ እንንደርደር አልኳቸው። ለመሆኑ ይህ ውሳኔ የአውሮፕላኑን ሁኔታና አደጋውን አስመልክቶ ምን የሚነግረን ይኖር ይሆን? የሁለቱን አውሮፕላኖች አደጋ ምስስል የሚያሳየው መረጃ ስናይ ውሳኔዎቹ ምክንያታዊ ናቸው ብዬ አምናለሁ ይላሉ የካናዳ ባለስልጣናት እንደሚሉት በሁለቱ አደጋዎች መካከል አንዳንድ መመሳሰል እንዳለ የሚጠቁሙ የሳተላይት መረጃዎች አሉ ስለዚህ በዩናይትድ ስቴትስም በካናዳም የተወሰዱት ውሳኔዎች ትርጉም ያላቸው ይመስላሉ በዚህ ተጨማሪ መረጃ ምክንያት አይሮፕላኑ መውረድ አለበት። አሁን አየር መንገዶች ተሳፋሪዎቻቸውን በአግባቡ ለማስተናገድና በተቻለ ፍጥነት ለማደላደል አበርትተው እየሠሩ ናቸው። ምክንያቱም በረራዎች ተሰርዘዋል። እንደምታውቀው ሳውት ዌስት አየር መንገድ በዩናይትድ ስቴትስ ግዙፉ አመላላሽ ነው። ከ750 አይሮፕላኖቻቸው ሰላሳ አራቱ እነዚህ ጀቶች ይመስሉኛል። ከአጭር ጊዜ ስንመለከተው መጠነኛ መረባበሽ ይፈጥራል። ይሁን እንጂ ከአጠቃላዩ የአውሮፕላኖቹ ቁጥር አነስተኛ ቁጥር ያላቸው በመሆናቸው የታገዱት መንገደኞቻቸውን ፈጥነው ያደላድላሉ ብዬ አስባለሁ። የአደጋውን መንስኤ ምንነት በተመለከተ ከአንዳች ድምዳሜ ላይ ለመድረስ ጊዜው ገና መሆኑን የተናገሩት ፕሮፌሰር ተናጂ አዲሶቹ ዘመናዊ አውሮፕላኖች ይዘውት የመጡት ቴክኖሎጂ በተለይ በቦይንግ ሰባት ሰላሳ ሰባት ማክስ ላይ ለደረሱት ያልተጠበቁ አደጋዎች መንስኤ ሊሆን ይችል ሊሆን በሚልም የተለየ ትኩረት እየሳበ ነው በምልአትና በቅርበት ሊታይ ይገባዋል ነው የሚሉት። አይሮፕላኑ ላይ ራሱን በራሱ የሚመራው አሰራር እየበዛ ነው ለሚለው ጥያቄ የእኔ አስተያየት ራሱን በራሱ የሚመራው ቴክኖሎጂ የደህንነትን ዋስትና በማሳደግ ወጪን በመቀነስና የተሳፋሪውን ምቾት ከፍ በማድረጉ በኩል ሁነኛ ዋጋ ስለሚኖረው ከፍተኛ ጠቀሜታ አለው የሚል ነው። ይበልጥ ጠቃሚ የሚሆነው ግን የቴክኖሎጂውን ፍጥነት የሚመጥን ግንዛቤ በቀደመው የበረራ ጥበብ ክህሎት ላይ ማዕከል ዛሬ ላለንበት ይዞታ እጅግ አስፈላጊ ነው ሲሉም ይሞግታሉ። ቴክኖሎጂ፣ በተለይ ደግሞ ዲጂታል ቴክኖሎጂ እጅግ በቀለጠፈ ፍጥነት እያደገ በመሆኑ አብራሪዎች እርግጥ ነው ከፍተኛ ሙያዊ ብቃት ኑሯቸው ነው የሚበሩት። ለዚያም ከፍተኛ አክብሮት አለኝ። ይሁንና በሙያ ሥልጠናቸው ወቅት ከቀሰሙት ልዩ ክህሎት በተጨማሪ የቴክኖሎጂ ሥልጠናም ቢያገኙ ሥራቸውን ይበልጥ በተቀላጠፈና ይበልጥም በተዋጣ መንገድ መሥራት ይችላሉ ብዬ አምናለሁ። በመሆኑም ቴክኖሎጂውን ይቅር ማለት አንችልም። የቴክኒክ እክል በአውሮፕላን ስሪት ወቅት በተፈጠሩ ችግሮች የሚከሰት አደጋ ወይም በአብራሪው ስህተት ሊመጣ የሚችለውን ጨምሮ ለአደጋ መንስኤ ሊሆኑ የሚችሉትን ከዚህ ከአሁኑ ከኢትዮጵያ አየር መንገዱ አደጋ ጋር እንዴት ያዛምዱታል? አልኳቸው። ፕሮፌሰር ትናጂ ያስረዳሉ። ኒስ ን የአይሮፕላን አደጋ ከመከሰቱ አስቀድሞ ያን አደጋ ሊያስከትሉ የሚችሉ በርካታ ምክንያቶች ተጣምረው ሊመጡ ይችላሉ። ይሁን እንጂ በተለይ የትኛው ነው የአደጋው መንስኤ የሚለውን ግን ምርመራው አሁን ባለንበት ደረጃ ላይ ሆነን ነጥለን መናገር አንችልም። አይሮፕላን ላይ በተገጠሙ መረጃ ለቃሚ መሳሪያዎች አማካኝነት እየተሰበሰበ ያለው የመረጃ መጠን ግን በእጅጉ አስደማሚ ነው። ብዙ ሰዎችን አሳፍሮ አየሩን የሚቀዝፈው አይሮፕላን ሳይሆን አንዳች የመረጃ አፍላቂ ማሽን የሚበር ነው የሚመስለው። ይህን መረጃ አንድ የአውሮፕላን የመከስከስ አደጋ ከደረሰ በኋላ መንስኤውን ለማወቅ ብቻ ሳይሆን ከዚያ ለላቀ ዓላማም መጠቀም መቻል አለብን ነው የሚሉት ፕሮፌሰር ተናጂ ሶ ስለሆነም የተሰበሰበውን መረጃ የተባለው የአይሮፕላን አደጋ በምን ምክንያት ደረሰ የሚለውን ጥያቄ በወጉ ለመመለስ ብቻ ሳይሆን ቴክኖሎጂን ተጠቅመን ከወዲሁ ምን ሊከሰት ይችላል የሚለውን ለመተንበይና አልፎም ምን መደረግ አለበት የሚለውን የምንፈልገውን ውጤት ለማግኘት ጭምር ልንጠቀምበት እንችላለን። ባጭሩ ልጠቁም የምሞክረው በዚያ በራሪ አካል በአይሮፕላኑ በራሱ አማካኝነት የሚሰበሰበው መረጃ በርክቷል። የአውሮፕላኑ ሞተር ይሁን ቴክኖሎጂውን በመገልገል በጥልቀት በመመርመር ለምንና እንዴት የሚሉትን ጥያቄዎች ጨምሮ በአመላካችነት ልንጠቀም የምንችልበትን አሰራር መቅረጽ እንችላለን። የዩናይት ስቴትስ የአቪዬሽን ባለሥልጣን በመጪው ወር ቦይንግ በዚህ አውሮፕላኑ ላይ የማሻሻያ ለውጦችን እንዲያደርግ ትዕዛዝ ስለ መስጠቱ ጠየኳቸው። አየህ፣ የአይሮፕላኑ ፈብራኪ ኩባንያ የአደጋውን መንስኤ ለማወቅና ምን አይነት ለውጦችና ማሻሻያዎች መደረግ እንዳለባቸው ለመወሰን ብቻ ሳይሆን የምርመራውን ውጤት ተከትለው የዲዛይን ወይም የንድፍ ለውጥ ማድረጋቸው አይቀርም። ለዚህም ተግተው በመሥራት ላይ ናቸው። የብቃት ማረጋገጫ ሰነድ የሚሰጠው መንግስታዊው የቁጥጥር መስሪያ ቤትም ከእነርሱ ጋር በቅርብ ክትትል በመስራት ላይ ነው። የመጨረሻው ወሳኝ ግን ምን እንደተፈጠረ አደጋውን ያስከተለው ምንድን ነው ለሚለው ጥያቄ በቂ ምላሽ የሚሰጥ መረጃ መገኘቱ ነው። ለጊዜው ግን ያ መረጃ ከእጃችን አልገባም። ያየኸውን ሪፖርት እኔም እየተመለከትኩት ነው። የኢትዮጵያ አየር መንገድን ባለፈው ዓመት የጎበኙት ፕሮፌሰር ተናጂ ስለ ይህን ይላሉ። ባለፈው ዓመት የካቲት እዚያው ሄጄ የአየር መንገዱን ዋና መስሪያ ቤትና ኦፐሬሽን ተመልክቻለሁ። የሥልጠና ማዕከሉን ተዘዋውሬ ጎብኝቻለሁ። ባየሁት በእጅጉን የተደመምኩት እጅግ የዘመነ የሥልጠና ማዕከል ምስለ በረራ መሣሪያዎች ብቻ ሳይሆን ባለሙያዎቻቸውም በጣም ብቁና እጅግ የተዋጣላቸው መሆናቸውን ተመልክቼ ከፍተኛ አድናቆትና ክብር አሳድረውብኛል። ኢትዮጵያ ባላት የሥራ አመራር ብቃትና የወደፊት የእድገት እቅድም ተደምሜያለሁ። እርግጥ በአጭር ጊዜ ሁኔታ ፈተና ሊገጥማቸው ይችላል። ለረጅሙ ጉዞ ግን በወጉ የተያዘና በብቃት የሚሰራ ተቋም ነው ያየሁ። አድማጮች፣ የምርመራ ሂደቶቹንና ሌሎች ተዛማጅ ጉዳዮች ተከታትለን በዘገባችን እንቀጥላለን። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ነገ በተመሳሳይ ሰዓት እንገናኝ። የትግርኛው ፕሮግራም ይከተላል። በእኛ በኩል ሰላም፣ ደህን አደሩ።